ሳይጀምር በሀሳብ ነጻነት የታፈኑ ሀሳቦች በጣም ሲቆዩ ሌላ ነገር ሆኖ ራሳቸውን ይገልጻሉ እና ሀሳብ መገለጽ አለበት። አሁን ያለው የዓለም ቅርጽም ሀገራችን ቅርጽም የመታፈን ጊዜ አይደለም። በግልጽ ሀሳቦችን ኃላፊነት ተሰምቶን መጠቆም አለብን። እንደ ባለሙያ እንደ ወጣት እዚህ ሀገር በሚከሰቱ ነገሮች ሲፖዙ መሆን አልችልም። ይህ ባለቤትነት ጉዳይ ነው። እገሌን ስልቅታለው እገሌን አስቀይማለው የሚለው ስሜት ሳይኖር ፓርቲው አገርን ነው የሚመስለው እና በእኔ ሀገር በእኔ ካፌ ለሚፈጠሩ ነገሮች ሚለኝ ነገር መናገር መቻል። ምን ልታዘዝ የተሰኘው የቴሌቪዥን ትዕይንት ጸሐፊና ዲሬክተር በኃይሉ ዋሴና መሪ ተዋናዩ ሚካኤል ታምሬ ናቸው። ዜናውን ተከትሎ በሚቀርበው በምሽቱ የመዝናኛ ቅንብር ትሰሟቸዋላችሁ። የፕሮግራሙ ተከታታዮች በጉጉት የምትጠባበቁት የሳምንቱ ምርጥ ምርጥ የእንግሊዝኛ ዜማዎች የሚቀርቡበት ቅንብር የሙዚቃ ቃና ዛሬ በቢልቦርድ የሙዚቃዎች ሰንጠረዥ አስሩን የሳምንቱን ምርጦች ይዞ ይጠብቃችኋል። ሰላም ጤና ይስጥልኝ። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ከቅዳሜ ህዳር 1 2011 ዓ ም ምሽት ፕሮግራሞቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። ንጉሡ ታምሬ ፕሮግራሙን ያቀናብርልናል። አሁን በቀጥታ ወደ ቀዳሚው የሰዓቱ የዓለም ዜና ነው የምናልፈው። መልካም ምሽት። ጤና ይስጥልን። እንደምናምሽታችኋል ክቡራንና ክቡራት አድማጮቻችን ዜናውን የማሰማው አዲሱ አበበ ነኝ። ልጆቻችን ወደፊት በምስራቅ አፍሪቃ ሶስት ፕሬዚዳንቶች እንደማይኖሯቸው ተስፋ አደርጋለሁ አሉ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትር አብይ ይህን የተናገሩት ከኤርትራና ከሶማሊያ መሪዎች ጋር የባህር ዳር ከተማን በጎበኙበት ወቅት ነው። ሶስቱ መሪዎች ካለፉት ሁለት ወራት ጀምሮ ለቀጠናው የሰሯቸውን ገምግመው በቀጣይም በትብብር እንደሚሰሩ ገልጠዋል። ከዚህ በተጨማሪ መሪዎቹ በጥበበ ጊዮን ስፔሻላይዝድ ሆስፒታል የተማሪዎች ምረቃ ስነ ስርዓት ላይ ተገኝተዋል። ጠቅላይ ሚኒስትር አብይ አህመድ፣ የኤርትራ ፕሬዚዳንት ኢሳያስ አፈወርቂና የሶማሊያው መሪ ሞሐመድ አብዱላሂ ፎርማጆ ለሁለት ቀናት በባህር ዳርና ጎንደር ሲያካሂዱ የቆዩትን ጉብኝት አጠናቀው ዛሬ ከሰዓት በኋላ ተመልሰዋል። አስቴር ምስጋናው ዝርዝር ዘገባ አላት ከትላንትና ጀምሮ ነበር የኢትዮጵያ ኤርትራና ሶማሊያ መሪዎች በጋራ በአማራ ክልል በተለይም በጎጃም እና በጎንደር አካባቢ ያሉ ታሪካዊ ቦታዎችንና የልማት ስራዎችን የጎበኙት ዛሬም ሶስቱ መሪዎች በጣና ሐይቅ ላይ በጀልባ በመጓዝ ጥንታዊ ገዳማትን ጎብኝተዋል ከጉብኝታቸው በኋላ በባህር ዳር ዩኒቨርሲቲ የሕክምና ሳይንስ ኮሌጅ ስር የሚገኘውን ከሁለት መቶ ሰባት ሚሊየን ብር በላይ ወጪ የተገነባውንና ከሰባት ሚሊየን ህዝብ በላይ ተጠቃሚ የሚያደርገውን ጥበበ ጊዮንን ስፔሻላይዝድ ሆስፒታል መርቀዋል። ለስድስተኛ ጊዜ ከተመረቁ አንድ መቶ ሰባ ሁለት የህክምና ተማሪዎች ጋርም የማስታወሻ ፎቶ ተነስተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ሆስፒታሉን ከመረቁ በኋላ ያሰሙት ንግግር ቢኖር በምስራቅ አፍሪካ ያሉ ሀገራት ወደፊት አንድ መሪ እንዲኖራቸው ተስፋ እንደሚኖራቸው ምኞታቸውን ገልጸዋል። ወደፊት ልጆቻችን በምስራቅ አፍሪካ ሶስት ፕሬዚዳንት እንደማይኖራቸው ተስፋ አደርጋለሁ። በምስራቅ አፍሪካ አካባቢ በተለይ ኢትዮጵያና ኤርትራ በደም፣ በባህልና በወሰን አንድ ለመሆናቸው የኤርትራው ፕሬዚዳንት ኢሳይያስ አፈወርቂ ቤተሰብ ማሳያ ነው ብለዋል። ፕሬዚዳንት ኢሳያስ አያታቸው የተቀበሩት ጎንደር ስለሆነ በታሪክ፣ በሃይማኖት በመልክ ብቻ ሳይሆን የአጽም ትስስር መኖሩን በፍቅር ለማደስና አንድነታችንን ዳግም ላልገባቸው ለማብሰር ጎንደር የነበረን ቆይታ እጅግ አስደማሚ ነበር። ጠቅላይ ሚኒስትር ዶክተር አብይ አህመድ ለዛሬ ተመራቂ ተማሪዎችም ያሉት ነገር ቢኖር በምስራቅ አፍሪካ አንድ ጠንካራ መሪ እንዲፈጠር አግዙን ሲሉ ጥሪ አቅርበዋል። ዛሬ የምትመረቁ ተመራቂዎች ምናልባት የጤና ጥበቃ ሚኒስትሩ ዶክተር አሜን ቢያመቻቹላችሁና፣ ለአንድ ሳምንት ጥቂት ሰዎች ወደ ኤርትራ በመሄድ የነፃ ሕክምና አገልግሎት ብትሰጡ ጥቂቶች ደግሞ ሶማሊያ በመሄድ እንዲሁ የነጻ ሕክምና አገልግሎት ብትሰጡ እዚያ ካለው ብትማሩ የእኛንም ፍቅር ብታጋሩና በትናንሽ መንደር ብዙ ፕሬዝዳንቶች እንዳይኖሩ አንድ ጠንካራ ምስራቅ አፍሪካ አንድ መሪ እንዲኖራት የማስተሳሰር ስራውን በሙያችሁ እንድትሰሩ አደራ እያልኩ፣ ዶክተር አሚን ይሄን እንዲያመቻቹ በዚሁ አጋጣሚ ጥሬን አቀርባለሁ ዛሬ የተመረቀው የህክምና ሳይንስ ተማሪም በሶስት መሪዎች መመረቁ እንዳስደሰተው ይናገራል የዛሬው ምረቃ በጣም ያው በቃል ለመግለጽ ከባድ ነው ከዛሬው ደግሞ ለየት የሚያደርገው የሶስት ሀገራት መሪዎች ናቸው የመጡት የሶስት ሀገራት መሪዎች መተው እኛን ሲያስመርቁ ሆስፒታሉን ሲያስመርቁ በጣም ደስ የሚል ነገር ነው ማለት የምንፈልገው ያው ሶስትዮሽ ብቻ ሳይሆን በምስራቅ አፍሪካ አንድ ተለቅ ያለ እያለ ሲደጋገም ነበረ መድረኩ ላይ ና ይህንን ከማድረግ አንጻር የትስስርን የሚያመለክት ነው። ወደፊት ብሩ ተስፋ እንዲታየን ሚያ ሶስቱ መሪዎች በባህር ዳር በነበራቸው ቆይታ በአፍሪካ ቀንድ ሰላምና የኢኮኖሚ ትብብር ላይ ትኩረት አድርገው የተወያዩ ሲሆን በጋራ በሰጡት ጋዜጣዊ መግለጫ ላይ እንደተናገሩት ከሁለት ወር በፊት በአስመራ ተፈራርመው የነበረውን የወዳጅነትና ትብብር ስምምነቶች አተገባበርና ውጤት ላይ ግምገማ አካሂደዋል። የተጀመሩ ጥረቶችንም አጠናክረው እንደሚቀጥሉም ገልጸዋል። የኢትዮጵያ ኤርትራና ሶማሊያ መሪዎች ቀጣይ የሶስትዮሽ ውይይታቸውን ሞቃዲሾ ላይ ለማካሄድ በጋራ መስማማታቸውን በመግለጫው አስታውቀዋል። መሪዎቹ ለሁለት ቀናት ያህል ሲያካሄዱት የነበረውን ጉብኝት አጠናቀው ዛሬ ከሰዓት በኋላ ተመልሰዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አስቴርን ለዘገባዋ አመሰግናለሁ። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ በጎንደር ከህዝብ ጋር ባደረጉት ስብሰባ ባለፉት ስድስት ወራት ካከናወኗቸው አብይ ተግባራት አንዱ ሰራዊቱን እንደገና ማደራጀት ነው ብለዋል። በዚህ ላይ አድማጮች ወደፊት ሰፋ ያለ ዝግጅት ለማቅረብ እንሞክራለን። ትናንት አርብ ሶማሊያ ዋና ከተማ ሞቃዲሾ ውስጥ በሚገኝ ሆቴል በደረሰ የቦምብ ፍንዳታ የሞተው ህዝብ ቁጥር ተገዥዎችን ከተቀበሉ አምስት ሆስፒታሎች በተገኘ መረጃ መሠረት 52 ደርሷል። ጥቃቱን በተከላከሉ የሶማሊያ ደህንነት አባላት ግለጣ መሠረት ወደ ሆቴሉ የገቡ አራት ነውጠኞች ወደ ጣራው በመውጣት ከላይ ሆነው ወደ ታች ህዝብ ላይ ተኩስ ከፍተዋል። ላለፉት አስር ዓመታት ሶማሊያ ውስጥ ጦርነት ያወጀው አሸባሪ ቡድን አልሸባብ ለጥቃቱ ኃላፊነት መውሰዱም ታውቋል። አድማጮች ይህ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የአሜሪካና የፈረንሳይ ፕሬዚዳንቶች ዛሬ ቅዳሜ ጠዋት በአውሮፓ የሴኩሪቲ ጉዳይ ላይ አገሮቻቸው ያላቸውን ልዩነት ተወያይተዋል። ፕሬዚዳንት ዶናልድ ትራምፕ ፓሪስ በገቡ በደቂቃዎች ልዩነት ነበር በምታስተናግዳቸው አገር ላይ ትችት የሰነዘሩት። ሁለቱ መሪዎች ውይይቱን እንደጀመሩ ፕሬዚዳንት ትራምፕ በሰጡት አስተያየት አውሮፓን በመደገፍ ረገድ እኩል ሸክም ሊኖረን ያስፈልጋል ማለታቸው ተሰምቷል። የተጠናከረች አውሮፓን ማየትም እንሻለን ብለዋል ትራምፕ። ኤማኑኤል ማክሮን በበኩላቸው ብዛት ያለው የመከላከያ ኃይል ያላት አውሮፓ ታስፈልገናለች ብዬ አላምንም ሲሉ ተደምጠዋል። ሁለቱም መሪዎች ግን ቢያንስ በጋዜጠኞች ፊት መተቻቸትን ለማስወገድ መሞከራቸው ተስተውሏል። ህገወጥ በሆነ መንገድ ወደ ዩናይትድ ስቴትስ የሚገቡ የውጭ ዜጎችን የጥገኝነት ጥያቄ የሚያግደው የፕሬዚዳንት ዶናልድ ትራምፕ ህግ ዛሬ ቅዳሜ ሥራ ላይ ዋለ። ይሁንና ህጉ ወዲህ ወደ ዩናይትድ ስቴትስ ለመግባት ጉዞ ላይ የሚገኙትን ወደ አራት ሺህ ፍልሰተኞች አላስተጓጎለም። ፕሬዚዳንት ትራምፕ ይህን በሜክሲኮ በኩል ወደ አሜሪካ የሚደረገውን ፍልሰት ለማቆም የሚያስችለውን ህግ ያጸደቁት ትናንት አርብ መሆኑ ይታወቃል። አሁንም ገና አራት ሺህ ፍልሰተኞች በሚገኙበት ጉዞ ዛሬ ከደቡባዊ ሜክሲኮ ስቴዲየም የተነቃነቁ መሆኑም ታውቋል። በዩናይትድ ስቴትስ ድንበር ቅርብ የሆነችዋ የሜክሲኮ ድንበር ርቀቷ ወደ 965 ኪሎ ሜትር መሆኑ ይታወቃል። የመን የሚገኘው ሳውዲ መራሹ ጣምራ ኃይል ከእንግዲህ ለአየር በረራ ለሚውለው ነዳጅ በዩናይትድ ስቴትስ ላይ መተማመኑን እንደሚያቆም ገለጠ። ከሳውዲ አረቢያ ይፋ በሆነ መግለጫ መሰረት ከእንግዲህ የነዳጅ አቅርቦቱን ለማቆም ውሳኔ ያደረገች ሲሆን የተሰጠው ምክንያትም ለበረራው የሚውለው ነዳጅ በራሷ እንደምታከናውን ነው። በዚሁ መነሻ የዩናይትድ ስቴትስ መከላከያ ሚኒስትር ጄምስ ማቲስ በተናገሩት ቃል የሳውዲ አረቢያ መንግስት የደረሰበትን ውሳኔ ዩናይትድ ስቴትስ እንደምታከብር፣ ከእንግዲህም ዩናይትድ ስቴትስና ጣምራው ጣምራ ኃይል የመንን ለመከላከል አንድ ህጋዊ ትብብር እንደሚመሰረቱ ገልጠዋል። ሳውዲ መራሹ ጣምራ ኃይል የመንን ለመርዳት በኢራን የሚደገፈውን የሁቲ ሸማቂ ቡድን ከአየር መደብደብ የጀመረው እንደ አውሮፓ አቆጣጠር በመጋቢት 2015 ዓ.ም መሆኑ አይዘነጋም። የጋዜጠኛ ጀማል ሐሾጊን የመገደል ዜና የሚያወሳውን የተቀረጸ ድምፅ ለእንግሊዝ፣ ለፈረንሳይ፣ ለጀርመን፣ ለሳውዲ አረቢያ እና ለዩናይትድ ስቴትስ አሰምቻለሁ ይላሉ የቱርኩ ፕሬዚዳንት ሬሴፕ ታይፕ ኤርዶጋን ዛሬ ቅዳሜ የተቀረጸውን ድምፅ ሰምተዋል ከተባሉት አምስት አገሮች ግን ምንም የተሰማ ማረጋገጫ የለም። የቱርክ ውጭ ጉዳይ ሚኒስትር ሜቭሎቭ ኩቮ ሶግሎ በዚህ ሳምንት መጀመሪያ ገደማ ለጋዜጠኞች በሰጡት ቃል የጋዜጠኛውን ግድያ በተመለከተ መንግሥታቸው ተጨማሪ መረጃ እንዳለውና ይህንንም ምርምራው ሲጠናቀቅ ለሕዝብ ይፋ እንደሚያደርግ አስታውቀዋል። ወደ ጃፓን ሲያመሩ ይህን ቃል ለጋዜጠኞች የሰጡት የቱርኩ ባለስልጣን አክለውም የጋዜጠኛውን መገደል የተመለከተ መረጃ ማግኘት ከፈለጉ ቱርክ እድሉን ለሳውዲ አረቢያና ለሌሎች አገሮችም የሰጠች መሆኗን ተናግረዋል። በመጨረሻም ፕሬዚዳንት ዶናልድ ትራምፕ ምንም እንኳ በአሁኑ ሰዓት ፈረንሳይ ቢሆኑም፣ ካሊፎርኒያ ውስጥ በደረሰው ሰደድ እሳትና በደረሰው ውድመት ባለሥልጣናትን በትዊተራቸው ከመገሰጽና ከመውቀስ አልታቀቡም ይህ ውድመት የተልካሻ ደን ጥበቃና አያያዝ ውጤት ነው ይላሉ ትራምፕ። በዚህም ምክንያት አሉ ፕሬዝዳንቱ፣ ከመንግሥት የሚሰጠውን ድጎማ ማዕቀብ እናደርግበታለን። አክለውም ከካሊፎርኒያ ያለውን ደረቅ የአካባቢ አየር ንብረት ግን አልጠቀሱም። አድማጮች ለሰዓቱ የዋለን ዜና በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ከአቀናባሬ ንጉሱ ታምሬ ጋር አስተናጋጃችሁ አሉላ ከበደ ነኝ። አሁን በቀጥታ ወደ ቀዳሚው የመዝናኛ ቅንብር እንለፍ። ሳታየር ከተሰኘው የጥበብ ዘርፍ የሚመደብ ፈጥኖም የብዙዎችን ተከታታዮችን ቀልብ ለመሳብና ተወዳጅነት ለማትረፍ ጭምር የታደለ ተከታታይ የቴሌቪዥን ድራማ ነው፣ ምን ልታዘዝ። ከትዕይንቱ ጸሐፊና ዲሬክተር ባኃይል ዋሴና ከመሪ ተዋናዩ ሚካኤል ታምሬ ጋር የጀመርነው ወግ ቀዳሚው የመዝናኛ ቅንብራችን ነው።

ይቅርታ ጋሻ ያልቅበት አይደገምም። የአንቺ ቅርታ ስኳሪን ያስመልሳል እንዴ ነው እዚህ ካፌ ውስጥ ይቅርታ የረከሰው? አሁን ዞርስን እንደገና ልትቅም እየተዘጋጀ ላይላውን ይቅርታ ትኛለሽ። ይቅርታ እኮ ትልቅ ነገር ነው። ይቅርታ እኮ ትልቅ የማህበረሰቡ እሴት ነው። ይቅርታ እኮ ወይ እንደውም ይህን በኋላ የማደርገው ንግግር ላይ አጽንኦ ሰጥቼ ይናገረዋል። ሸበት በቃ በቃ አንድ ማንኪያ ስኳር የእንጀራ። በትዕይንቱ ከሚታዩት ምልልሶች ያንዱን ነው ያደመጣችሁት። ምን ልታዘዝ የጨዋታው ስም ነው። በቀልዳ ቀልድ ለዛ የተዋበው የፖለቲካ ስላቅ በስነ ጽሁፍ፣ በመድረክ አሊያም በስዕላዊ ሥራዎች በማህበረሰብ ውስጥ እየታዩ ያሉ ማኅበራዊ ሕጸጾችንና ከስረቶችን ለመንቀስና ለመተቸት የሚውል የጥበብ ዘዬ ነው። ፈታ ዘና ብለው እንዲከተሉት የሚፈቅደው ይህ የጥበብ ዘዬ ታዲያ ባጫጭር ትዕይንቶች ሞላ እንጂ፣ ከኮርኳሪነቱ ጋር ቀልጠፍ ያለው ቅብብል ጭብጡን በቅጡ ከታዳሚው ከማድረስ ግን አያግደውም። ዘይው በግለሰቦች የተፈጸሙ ድርጊቶችን ብቻ ሳይሆን በቡድኖች አሊያም በተቋማት በአስተዳደርና በመንግሥት ሲደረጉ የሚስተዋሉ አጓጉል ወይም ያልሆኑ ያላቸውን ጉዳዮች ይተቻል፣ ያጣጥላል። አሁን ከምን ልታዘዝ ካፌ ዘልቀናልና እንታደም። ይቅርታ ዳኝዬ፣ አንድ ቆንጆ ባል ትሰራልኛል?

ሚካኤል ታምሬ ከተዋናዮቹ አንዱ ነህ። በኃይሉ ዋሴ ዲሬክተርና ደራሲ፣ ምን ልታዘዝ እንዲያነጋግርም በተለየ ቅርበትም እንዲታይ በቂ ምክንያት ያለ ይመስለኛል። እንደ ተመልካች የማይነገሩ አንዳንዴም የማይደፍሩ የሚመስሉ ትልልቅ የፖለቲካ ጉዳዮችን፣ ይልቁንም ደግሞ ዛሬ በአገሪቱ ውስጥ እየሆኑ ያሉትን በቀልዳ ቀልድ ለዛ እየሰራችሁ ያላችሁበት ሁኔታ ነው የብዙዎችን ቀልብ ለመሳብ የታደለው ሰው ዘንድ የፈጠረውን ሁኔታ እንዴት ተጀመረ እናንተም ይህን ሀል ገፍታችሁ ለመሄድ የፈቀዳችሁበትን መንገድ በሀይሏን ተጀምርልን። እንደ ደራሲና እንደ ዲሬክተር ይሻልላ ከሚታዘዝ በፊት ፊልሞች እሰራ ነበር። እና ሀሳብ ማድረግ ሰው ጋር ደስ ይለኛል። የተሰማኝን ነገር እና የመታዘዝን መስራት ሳስብ፣ አንደኛ ቴሌቪዥን መሆኑ በቴሌቪዥን ስራ መስራት ፈልግ ነበር። ምክንያቱም ተደራሹ በጣም ብዙ ነው። ሁለተኛ የካፌ በተፈጥሮ በጣም ብዙ ሀሳብ ማስገባት እና ማስወጣት ትችላለህ እና ይህን የካፌ ካፌ ስራ መስራት ፈልግ ነበረ። ከዛ እድሉን አገኘ መስራት አጋጣሚ ሆነ ፊልም ይጨርሽ ነበረ ና ከጓደኞች ጋር እያወራ መጽሐፍ ጀመርኩኝ። ይህ መስትራክቸር አሁን የምታየውን ቅርጽ ታሪክ መጽሐፍ ሲጀምር ወደ ስክሪፕት ገባን። ደሞዝ ይባላል ጓደኛ አብሮኝ ከመጀመሪያ ጀምሮ ውስጥ በሀሳብም በጽሁፍም ሲረዳኝ የነበረ ጓደኛ ነው። የሲዝን ዋን ሮኮ ራይሳይ ነው። አብሮም ጽፎ ጽኖ ና የጻፍን እንግዲህ ለሰው እናሳየው ዋልንና አክተሮችን ማግኘት ጀመርን። ሚስና ግኘ ነው ከዛ ያቺ በትንሽ የተጀመረች ነገር ቀስ እያለች እያደገች እያደገች መጣች። ካፌውንስ የምናርገው ተባለ። ካፌ ሊገነባ ቢሰራ ይሻላል አለን ና አሁን የምታየው ካፌ አንድ መጋዘን ውስጥ የተሰራ ካፌ ነው። ስቱዲዮ ገነባል ማለት ነው ለካፌ እንደዛ እንደዛ እያለን ነው እንግዲህ የተጀመረው። አስራ ሰባተኛ የሚል ክፍል ነው ያየሁት። ከዚያ በኋላ የተሰሩ ይኖር ይሆን ያላየኋቸው ወይስ የመጨረሻው ነው? አስራ ሰባተኛ ነው የመጨረሻው። አስራ ስምንት የመጪ ፎድ ነው። ግሩም ሚካኤል፣ ያንተስ አጋጣሚዎች ምን ይመስላሉ? ምን ልታዘዝን ለመጻፍና ለማዘጋጀት በሀይሉ ሲነሳ እንዴት ነበር የተቀበልከው? ጠንከር ያሉ የፖለቲካ ጉዳዮች ያሳቁ እየኮረኮሩ የሚቀርቡበት ነው። በተከፈተ ልብ ይቻላል ብለህ ተነሳ። ሁኔታዎች ይፈቅዳሉ አልክ። የመጀመሪያ ስራ ላይ ህዝብ የተከፈተው በምን አይነት መልኩ መሄድ እንችላለን ሊሄድበት የፈለገውን አቅጣጫ የሰማው ቀን ነው። እኛ እንደ ባለሙያ እንደ ወጣት እዚህ ሀገር ከሚከሰቱ ነገሮች ቲፎዞ መሆን አንችልም። ደጋፊ አይደለም የሚሆነው። የእኛ ጉዳይ ነው፣ የኔ ባለቤትነት ጉዳይ ነው እገሌን አስገብታለሁ እገሌን አስቀይማለሁ የሚለው ስሜት ሳይኖር የምናየውም የእኔ ሀገር ካፌው አገርን ነው የሚመስለው እና በእኔ ሀገር በእኔ ካፌ ለሚፈጠሩ ነገሮች የሚመስለኝን ነገር መናገር መቻል የሚለውን ይሄንን ቅድም እንዳልኩ ሁለቱም ሶስቱም ክፍል ታይቶ መቆም ከሆነ ሚቆም ዋጋ የምንከፍልበት ጉዳይ ከሆነ ዋጋ የምንፈልበት ግድ የለም የሚለው ይህኛው ጥናት ነው። በጣም የገፋኝ ወደዚህ ወደ ወደ ስራው የገፋኝ ከምንም ነገር በላይ እዛ ላይ ደግሞ ግድ እንዳለ በሀይሉ ህልም እንደሱ ሲነግርህ እንደነበረው ስራዎቹን ከሰራ በኋላ ከተጻፈ በኋላ ስክሪፕቶችን ተፈለ ቁጭ ብለን እንወያይባቸዋለን። እዚህ ጉዳይ ላይ በዚኛው ጉዳይ ላይ ባላንስ አይደለም በዚኛው ጉዳይ ላይ ልክ ለምሳሌ እናንተ ብርቱ ጣቢያችሁ እንደምታደርጉት ሁሉን ነገር በተቻለ መጠን የተመጣጠነ ከሁሉም ወገን የሆነት መረጃዎችን ከሁሉም ወገን ለመጥቀት ትሞክራላችሁ ና በዛ የባላንስ መጠን በዛ የማመጣጠን መጠን ነገሮችን በሚያስዋዛ መልኩ ማቅረብ አንችልም፣ የኪነ ጥበባዊ ለፈጠን ማቅረብ አንችልም የሚለውን ቻሌንጅ ትልቁ የወደድኩት ነገር ና አብሬ ሊቀር የፈለኩበት ትልቁን እሱ ነው። በዚህ አሁን በደረስነት ደረጃ በዚህ ፍጥነት ይሆናል የሚል እውነት ለመናገር ማናችንም ያ ስሜት አልነበረልም። እንደ ሙከራ የጀመርነው ነው የነበረው። ግን ቅድሟ እንዳለህ እንዳለህ ያው በቅን ልብ ስለጀመርን አስራ ስድስተኛውን ከዓለም ዜጋ ሁሉ መስራት ቻለን ማለት ነው ግሩም ነው። በሀይሉ ምንድን ነው ሀሳባችሁ? አሁን አስራ ሰባተኛው ክፍል ላይ ነው ያላችሁት ሁኔታዎችም የበኩላቸውን ቅርጽ ይሰጡት ሊሆን ይችላል። በተግባር በተጨባጭ፣ በሀገር ውስጥ የሚታዩ ሀገራዊ ጉዳዮችንም ነው እና በለዛ የምታቀርቡት ምንድን ነው የምታስቡት? ቀጣዮቹ ምዕራፎች ምን ይመስላሉ? ስራውን ስንጀምረው አመ ከሶሶሩ ነው እንግዲህ። አሁን ስንጀምር ምንድነው በሀሳብ ነጻነት የታፈኑ ሀሳቦች በጣም ሲቆዩ ሌላ ነገር ሆነ ራሳቸውን ይገልጻሉና ሀሳብ መገለጽ አለበት። አሁን ያለ የዓለም ቅርጽም ሀገራችን ቅርጽም የመታፈን ጊዜ አይደለም። በግልጽ ሀሳቦችን ማውራት አለብን። ሬስፖንስብል ሆነ ኃላፊነት ተሰምቶን መጠቆም አለብን። የምንጠቆማቸውን በአቆማችን ማለት ነው። ስለዚህ እስካሁን ከማህበረሰብ ውስጥ ፖለቲካ ትልቅ ቦታ ስላለው ፖለቲክሱ ላይ ያመዘነ የሚመስሉ ጉዳዮች አንስተናል። ኦፍኮርስ ማህበረሰባዊ ጉዳዮችንም አንስተናል። ስለዚህ ወደፊትም በኃላፊነት ማህበረሰባዊ ጉዳዮች እንመሳለን። መንቀስ ያለብን ነገር እንነቅሳለን፣ ጥቆማ እንሰጣለን። እንደዚህ እያለ እንቀጥላለን። እናስባለን። ተጋባዥ ተዋናዮች በአጋጣሚ ይኖሯችኋል። እኔ ባየኋቸው ያወቅኳቸውን ብቻ እንዳልገድም ከዋነኞቹ ፊትለፊት ያሉት ተያልቅበት አሉ እዛ ቦታ ማውቃቸው እስኪመስሉኝ ድረስ ነው። ሚካኤል፣ ግሩም አድርገህ ተጫውተኸዋል። ሌላ ስራህን ላላየ እድል ላልገጠመው ለእኔ ብጤው ከዛ ጠንከር ያለ አጫዋወት ጋራ ሲታይ በቃ እዛ ጋር የሚታወቅ ሰው ነው የሚመስለው፣ የገጸ ባህሪ ብቻ አይመስልም። ሰላም እና ግርማ እርገ ተጫወተሀል። አመሰግናለሁ በጣም አሉላ መስፍን፣ ሀይለ ኢየሱስ፣ ዘቢባ ግርማ፣ መስከረም አበራ፣ ሰለሞን ተስፋይና ሰለሞን ምሄን ያየሁት ሌሎች ተዋናዮች አሉ ወጣ ገባ የሚሉ ከሁኔታዎች ጋር የምትጨምሩ የምትቀንሷቸው። አዎ ወደፊት እንግዲህ ይመጣሉ። የሚመጡ ተዋናዮች አሉ። ልክ እንደ ሁኔታው ይመጣሉ፣ ይሄዳሉ። እስካሁን ያሉን ካራክተሪስ እነዚህ ተጠቀመን ያለ ነው አለም ዩኒቲ እንግዲህ እንግዳ ዋህ ለመማን ሄዶች ና የአከፋፈቱ ከባድ ነው። ለሌሎች ዩኒቲ እንደሚገጥሉ ንጃ። ሚካኤል፣ በሌሎች ስራዎቻችሁ ቀደም ብዬ እንደ ጠቆምኩት ስራዎቻችሁን የማየት እድል ስላልነበረኝ ነው የመጀመሪያችሁ እንዳልሆነ አወቅ ያለሁ በሀይሉ በሲኒማ ስራዎችም ላይ ትሳተፍ እንደሆነ ገልጽህልኛል። በዚህ ሰአት ዝግጅታችን ለሚከታተሉ አድማጮች እናስታውሰ ሚካኤል በየትኞቹ ስራዎች ላይ ከዚህ ቀደም ተሳትፈሃል? ወጥ ሲኔማ፣ የመድረክ ዝግጅቶች የሰራሃቸውን ንገረን። ወደ ሰላሳ አርባ የሚጠጉ ፊልሞች ላይ ተሳትፍ ያለሁ፣ ስድስት የሚሆኑ የመድረክ ቲያትሮች ላይ ተሳትፍ ያለሁኝ። አሁን በአሁኑ ወቅት ደግሞ ከዛው ከእናት የመጠጣ አርቲስት ተክሌ ደርሳ እሱን ያዘጋጀው አንድ ቲያትር አለ፣ መንታ መንገድ። እዚያ ላይ አሁንም በመድረክ ስራ ነው እሱን እየሰራው ነው ያለሁት። ከዛ ውጪ የቴሌቪዥን ድራማዎች ከዚህ አንዲል አንድ የቴሌቪዥን ድራማ አንድ ስድስት ዓመት የቆየ ድራማ ባለፈው ሳምንት ነው እሱ ያለቀው። የሬዲዮ ድራማዎች ነው ላይ እንግሊዝ ጋርታል። በርካታ ለመሆናቸው ለመዘርዘር እንደማይመች ገምታለሁ። የኔ ቢጤውን ራቅ ያለውን ደግሞ እንዲህ ያሉ ግሩም ስራዎቻችሁ ፈልገን እንድንከታተል ያደርጋሉ። በዋናነት የሚጠቀሱ የተለየ ስራ የሰራ ባቸው በገጸ ባህሪም ጎልቶ የወጡ ካሉ አንድ ሁለቱን ጠቃቅስልን እስኪ። የሚስ ያለ የሚል ቲያትር ነበር። ከአሊ ቦርክ ጋር የሰራ ነው። ከሽመልስ አበራ ጋር የተወዘንበት ነው። እነሱ ብዙዎች የሚያስታውሷቸው ይመስለኛል። ለም ገሮም አመሰግናለሁ። ሚካኤል በኃይሉ አንተስ ዋና ዋና ስራዎችህን ብታስተዋውቀን። እሺ፣ ስድስት ፊልሞች ይሰፍ ያለው ያ ልጅ፣ በምድ ኢትዮጵያን አይራቅ ሰኔ ሰላሳ፣ የኢትዮጵያ ና በእናት መንገድ የሚሉ ፊልሞች ይሰፍ ያለው ከነዚህ አራቱን አዘጋጅቻለሁ። በርካታ ያሉ ስራዎች ያላችሁ ናችሁ ወጣቶች ብለን ብናስተዋውቅም ስራዎቻችሁ ዳጎስ ያሉ መሆናቸውን የማየት እድል ባይገጥመኝም መገመት እችላለሁ። እንግዲህ ለእኔ የቤት ስራ ሰጥታችሁኛል። ተጨማሪ ስራዎቻችሁን እከታተላለሁ። በሀይሉ ዋሴ ዋጄ የምልታዘዝ ደራሲና ዲሬክተር ሚካኤል ታምሬ፣ ከተዋናዮቹ አንዱ ምናልባትም ዋናው ተዋናይ ትመስልኛለህ። ሌሎች ባልደረቦቻችሁንም ዘቢባ ግርማ እስከርማ፣ በራ፣ ሰለሞን ተስፋዬ፣ ሰለሞን ሙሄና፣ መስፍን ሀይለ ኢየሱስ፣ አመሰግናለሁ ሁላችሁንም። እንግዲህ የምትታዘዙ ከሆነ እንመጣለን ካፌያችሁ። እግዚአብሔር ይስጥልኝ ለአሁን የካፌውን ታሪክ ያጠፋችሁትን ያህል ነው የሚሰማኝ። ኧረ እኔ ምንም አውቀው ነገር የለም። ለካፌ መታሰብ አልቅበት ቤቱን ሙሉ ቀለም ቀብተውታል። ይሄን እሱንም ቀብቶት ነው። አሜሪካ ሩቅ ነው ወይ? አው የሰላሳ አመት ታሪክ እኮ ነው። ዝም ብለ ቀለም ቀብተ በንዝላልነት ያጠፋው እና ሰላሳ አመት ሙሉ ካፌው ቀለም አይቀባ ታሪክ እኮ ነው። ታሪክ ቀለም ይቀባል? ጋሽ ያልቅበት እኮ የሰነበተ ነገር አይወዱም። ጭራሽ እንደ ምን የሆኘ ነው በቀለም ያለፉ። ሌላ አስተዳዳሪ ቢሆን ግሙል ነበር የሚያፈርሰው። እውነት ጋሽ ያልቅበት የኔንም እድል አብረው ነው የቀቡት። ኔ የግጥም ቢኖር ነው አንድ ሚሊዮን ዲያስፖራ አለና አንድ ሚሊዮን ታሪክ ይዘን እንቀመጣለን እንዴ። እሱ ብቻ አይደለም። ሙዚቃ እነሱን ምን አደረጋችኋቸው? ምን አውቃለሁ። ጋሽ ያልቅበት አንድ ላይ ቀብቷቸው ይሆናል። ትልቅ ሰው እኮ አይወዱም። እሳቸው ጭራሽ ትልቅ ሰው አይወድም፣ ግጥም አይወድም። ምን ልታዘዝ? በእኔ ግብዣ፣ አንቺ በጭራሽ አሜሪካ ማየት ስለምፈልግ አይደለም፣ በቃ ዲያስፖራ ሳይደስ ስለሚለኝ ነው። የግጥሜ መፋ ግን አላሳዘነሽ? በጣም አሳዝኖኛል እንጂ ግጥምሽን ግድግዳውን ፍቅርም ቢሆን እናውቀዋለን እንደሆን መሬት የባኮታል። ይኸው በነካጆት እንደው ደግሞ የጻፉት እውነት እውነት ሳላስፈቅዶታል ዛሬ የተጻፈ ግጥም እንደ ትናንትናው የሚጥም መስሎሽ ነው። ይሄ ማን ነው ይናቅበት። ልምም እንደሚጠፋኝ እ ማልክበት አስታውቃለህ። ስማ፣ ይሄ ግድግዳ ተፍቆ ግጥሙ መገኘት አለበት። ዲያስፖራ በመጣ ቁጥር ግርግዳ ተፍቆ ካፌ ወፍራስ አለበት። ዲያስፖራ ምን ደግሞ እኮ አሻራችንን በሙሉ በሆነ ባልሆኖ ባገኛችሁት ቀለም እየቀባችሁት ይህን ቤት ታሪክ አልባ ልታደርጉት ነው። እነግርሀለሁ፣ ቀለሙ ተፍቆ ግጥሙ መገኘት አለበት። አለ በለዚያ፣ እንግዲህ ዲያስፖራ ትጥቃልፈቱም። አድማጮች የምትከታተሉት የቅዳሜ ምሽት ስርጭታችንን ነው። የፕሮግራሙ ተከታታዮች በጉጉት የምትጠባበቁት የሳምንቱ ምርጥ ምርጥ የእንግሊዝኛ ዜማዎች ቅንብር፣ የሙዚቃ ቃና ዛሬ ከቢልቦርድ የሙዚቃዎች ሰንጠረዥ አስሩን የሳምንቱን ምርጦች ይዞ እየተጠባበቀ ነው። አዘጋጅና አቅራቢው ደሳለኝ መኮንን ከዚህ አጠገቤ ይገኛል። የሙዚቃ ቃና ደሳለኝ መኮንን፣ ቀደም ብዬ እንደጠቆምኩት ተመልሷል። ከበርካታ ሳምንታት የፕሮግራም ተከታታዮች ናፍቆት በኋላ የመጣህ ይመስለኛል። በተከታታይ የሙዚቃ ቃና በወቅታዊ ጉዳዮች ያተኮሩ ፕሮግራሞቻችን ሳቢያ ሳይቀርብ ቀርቷል። ዛሬ ታዲያ ይህን ሁሉ ለማካካ ሲያሰብክ ይመስላል። አስሩን ምርጦች ይዘመትሃል። አድማጮችህ ድምፅህን ለመስማት እየጠበቁ ይመስለኛል። መስመሩ ያንተ ነው። አመሰግናለሁ አሉ ላይ አየር መስመሩን ስለለቀክልኝ። እርግጥ ነው ወደ ሙዚቃ ቃና ተመልሻለሁ። በድጋሚ አመሰግናለሁ። እንግዲህ ዛሬ በአሜሪካን የቢልቦርድ ጠረዥ ላይ ከበቶቹ ምርጥ ዜማዎች መካከል የበላይነቱን የያዙትን ሰአቱ ከበቃኝ ከአንድ እስከ አስር ያሉትን ይዤ ቀርቤ ያለውኝ አንድ ሁለት ሶስቱን ለመጥቀስ፣ ገርልስ ላይኪው የተባለው ዜማ የማሩ ፋይቭ ና ካርዲቢ በጋራ የሚጫወቱት የበላይነትን ይዟል። ሲስኮ ሞድ የተባለው የትራቪስ ስካትም ዜማ በሁለተኝነት ደረጃ ይገኛል። ሀፒ ሞዴል የተባለው የማርሽሜሎ ና የፓስቴል ዜማም እንደዚሁ በሶስተኝነት ደረጃ ይገኛል። ሌሎችም ሌሎችም በርካታ ዜማዎች አሉ። ጊዜ የበቃኝን ያህል ለማጫወት እሞክራለሁኝ። ከዛ በፊት ግን ወደ ቢልቦርድ ሰንጠረዥ ከመግባቴ በፊት ቀደም ብዬ በቆንጂት እያለፍኩ ስለ ሙዚቃ እያወራ ነበርና አንድ መረጃ ሰታኛለች። እንደምታውቀው ከሙዚቃ ቃና ከወጣው ሰንበት ብዬ ነበርና የሰጠችኝ መረጃ ምንድን ነው? እንደም በጣም አድንቃ ነው አንድ ዜማ የነገረችኝ። ዜማው ይሄ ነው። የፊልም አጃቢ ዜማ ነው። ፊልሙን አላየሁትም ግን ፊልሙን ያየው ሰው አለ ብላኛለችና ያም ሰው እዚህ አጠገቤ የምትገኘው አንተው ራስህ ነህ። እስቲ ፊልሙን ካየኸው ስለ ፊልሙና ስለ ቀጥለን ስለምናጫውተው ስለ ቆንጅት ምርጫ ዜማ የምትነግረን ነገር ትንሽ ካለ ቆንጅት ትክክል ናት። ዜማው ከፍተኛ ተወዳጅነት አትርፏል። የፊልም አጃቢ ሙዚቃ እንዳልከው የሲኒማው ርዕስ ስታርስ ቦርን ኮከቧ ተወልዳለች ይላል። እንስት ኮከብ ስለሆነች ባለታሪኳ፣ በተዋናይነትም ፊልሙን ዲሬክት በማድረግም የሰራው ሰው ተወዳጅነትን ያተረፈው ብራድሊ ኩፐር፣ የፊልሙ ዲሬክተርም ሁለተኛው ተዋናይም ነው። የዚያ ፊልም አጃቢ ሙዚቃ ዋናዋ ገጸ ባህሪም ሌዲ ጋጋናት። ደስ መታየት ያለበት ፊልም ነው፣ ነው ባጭሩ ማለት የምችለው አንተም ይሄ ሙዚቃ ከጋበስክ በኋላ ሰዓት ፈልገ ማየት ያለብህ ይመስለኛል። ግሩም የሰሞንኛ ፊልም ነው። አመሰግናለሁ። በእርግጥ ፊልሙን እመለከታለሁኝ። አሁን ቀጥል ነው የምንሰማው። የቆንጅትን ምርጫ ይሆናል። የዜማው ርዕስ አይ ዊል ነቨር ላቭ Cause my world keeps turning and turning ሉላ በጣም እጅግ ደስ የሚል ዜማ ነው። ሌዲ ጋጋ የተጫወተችው አሁን ገና ገባኝ ለምን ቆንጅት እንደወደደችው። እጅግ ምርጥ ዜማና በደንብ የተቀነባበረ ዜማ ነው። ፊልሙም እርግጠኛ ነኝ እጅግ በጣም ደስ እንደሚል። ትክክል ነው። ደስ የዜማውን ያህል ፊልሙም ይማርካል። ሌዲ ጋጋ በምትታወቅበት ምርጥ ድምፃዊነቷ ብቻ ሳይሆን ጥሩ ተዋናይ መሆኗንም ያስመሰክረችበት ይመስለኛል ዜማው በፊልም አጃቢነት የሚመረጥ ፊልሙም ለግራሚ የሚጣጭ ይመስለኛል ለሁሉም የተሳካለት ስራ ሰርተዋል ካየህ በኋላ ባይሆን እናወጋለን ሻይቡና እያለን እንግዲህ ወደ ጀመርከው ቀደም ብለህ ወደ አስተዋወቅከው አስሩ ምርጥ የቢልቦርድ ሰንጠረዥ ተመራጮች ትሻገር አመሰግናለሁ አሉላ። የቻልኩትን ያህል ልጫወታለሁ። ለዛሬ ወደ ቢልቦርድ ሰንጠረዥ ላይ በቀጥታ ነው የሚገባው። በአሁኑ ሰዓት በአሜሪካን የቢልቦርድ ሰንጠረዥ መቶዎቹ ምርጥ ዜማዎች መካከል በሰባተኝነት ደረጃ ላይ የሚገኘው ያንግ ብለድ የተሰኘው ፋይቭ ሰከንድ ኦፍ ሰመር የሚጫወቱት ዜማ ነው። በቀጥታ ወደ እሱ እንገባለን። Surrender my everything cause you made me believe you're mine Yeah, you used to call me baby, now you're calling me by name mm. Takes one to know one, yeah, you beat me at my own damn game, game. Pushing you, pushing, up, am pulling no pulling away from you. I give and I give it, I give it, you take, give it, you take. It. በአሜሪካን የሙዚቃ የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል በዚህ ሳምንት የሰባተኝነትን ደረጃ ይዞ የነበረውን ያንግ ብለድ የተሰኘውን ፋይቭ ሴከንድ ኦፍ ሰመር የተጫወተውን ዜማ ነበር እያድመጥ ነው። ባለኝ ጊዜ መጣበብ የተነሳ በመቀጠል የሚወስዳችሁ በዚህ ሳምንት የአምስተኝነትን ደረጃ ወደ ያዘው ዜማ ይሆናል። የዜማው ርዕስ ቤተር ናው የተሰኘ ዜማ ነው። ድምጻዊ ፖስት ማሎን። That you are better now, better now. You only say that cause I'm not around. The band's you're not even speaking to my friends. No, you know all my uncles and my aunts, no. Forget. But I can't get it out of my head. You probably think that you are bad. በአሜሪካን የብርቡር ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል የአምስተኝነትን ደረጃ ይዞ የነበረውን በረርናው የተሰኘውን የፖስት ማሎንን ዜማ ነበር ያደመጥ ነው። ቀጥለን የምናደምጠው የአራተኝነትን ደረጃ የያዘውን ዜማ ይሆናል። የዜማው ርዕስ ሉሲድ ድሪምስ ይባላል፣ ድምጻዊ ጁሲ ወርለድ። Shadows in my room can't take back the love that I gave you. It's to the point why I love and I hate you. And I cannot change you, so I must replace you. Oh, easier said than done, I thought you were the one listening to my heart instead of my head. You found another one, but I am the better one. I won't let you forget me. I still see your shadows in my room Can't take back the love that I gave you It's to the point why I love and I hate you And I cannot change you so I must replace you oh, Easier said than done I thought you were the one Listening to my heart instead of my head You found another one but I am the better one I won't let you forget me You left me falling and landing inside my grave I I take prescriptions to make me feel like okay, I know it's all in my head. I have these lucid dreams where I can't move a thing. Do it over again. I didn't want it to end. Now watch it blow in the wind. I should've listened to my friend it's in the past, but I wanted to last. You were made out of plastic, fake. I was tangled up in your drastic ways. Who knew evil girls had the prettiest face? You gave me a heart. ይህ ያደመጥነው ሉሲድ ድሪምስ የተሰኘው የጁስ ወርል ዜማ በዚህ ሳምንት የአራተኝነትን ደረጃ ሲይዝ የሶስተኝነትን ደረጃ የያዘው ደግሞ ሀፒየር የተሰኘው የማርስ ሜሎ እና የባስቴል ዜማ ነው። ቀጥለን የምናደምጠው በዚህ ሳምንት የሁለተኝነትን ደረጃ የያዘውን ዜማ ይሆናል። የዜማው ርዕስ ሲኮ ሞድ የተሰኘ ሲሆን ድምፃዊ ትራቪስ ስካት yeah sun is down freezing cold that's how we already know when it's here my dog will probably do it for Louis bell that's just all he know he don't know nothing else i tried to show him yeah i tried to show him yeah, yeah, yeah, yeah, yeah. Gone on you with the pick and roll. Younger flame here in sicko mode. Made this here with all the ice on in the booth. At the gate outside, when they pull up, they get me loose. Yeah, jump out, boys. That's Nike, boys. Hop in our coupes. Way too big. When we pull up, give me the loot. Give me the loot. What's off the Remy? Had a at post in my old town the duck the news two four hour lockdown we made no moves now it's 4 a.m and i'm back up popping with the crew i just landed in chase me makes us pop like jamba juice different color chains see my jeweler really selling fruits and they joking me. know oh, the crackers with you someone, it wasn't on sunset surrender retreat we all live too deep so and retreat. Y'all too deep. Play, play, key, don't play yeah. a week, week, week, week, week, week. Way too formal, y'all know I don't follow suit. Stacy dash, most of these girls ain't got a clue. clue. All of these old I made off records I produce. I might take all my exes and put them all in a group. group, group. Hit my essays, I need the booch. About to turn this function in the bottom room. Told her I been, you coming too in the 305. Treat me like I'm uncle. Stop, block that, block that. Have to slot the top off, it's just a roof. Uh, she said, Where we going? I said the moon. Oh, oh. We ain't even make it to the room. She thought it was the ocean. It's just a pool. Oh, oh. Now I gotta open. It's just a ghost. Who put this together? I'm the glue. So and said. Shorty face, Tommy out the blue. So and said. Someone said someone said <laughs> Astro Yeah, yeah. Hey she's in love with who I am. Back in high school, I used to bust it to the dance. Yeah. Now I hit that FBO with duffels in my hands. I did half a zan, 13 hours till I land. Had me out like a light, ayy. Yeah. Like a light, hey yeah. like a light, ayy. Slept through the flight, ayy. Not for the night. Ay. 767, man. This got double bedroom, man. I still got scores to settle, man. I crept down a block, block. Made a right, yeah. Cut the lights, yeah. Pay the price, yeah. Think it's sweet, man. On sight, yeah, nothing nice, yeah. Vegas in my eyes, yeah. Jesus Christ, yeah. Checks over stripes, yeah. That's what I like, yeah. That's what we like, Lost my respect, yeah. you not a threat when I shoot my shot. That's wetty, like on shakes See the shots that I took, wet, like on book, wet, like on በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹም ምርጥ ዜማዎች መካከል በዚህ ሳምንት የሁለተኝነትን ደረጃ ይዞ የነበረውን ሲኮ ሞድ የተሰኘውን የትራቪስ ስካትን ዜማ ነበር ያደመጥነው። ድሬክና ጁሲጄ አጅበውት ነበር። የተከበራችሁ የሙዚቃ ቃና አድማጮች፣ ለዛሬ የተመደበልኝ ሰዓት ወደ መገባደዱ እየተቃረበ ነው። ዛሬ የምሰናበታችሁ በቢልቦርድ ሰንጠረዥ ላይ የአንደኝነትን ደረጃ በያዘው ዜማ ይሆናል። ይህ ዜማ በዚህ ሳምንት ብቻ አይደለም የአንደኝነትን ደረጃ የያዘው ላለፉት ተከታታይ ሰባት ሳምንታት በአንደኝነት ደረጃ የቆየ ዜማ ነው። የዜማው ርዕስ ገርልስ ላይክ ዩ የተሰኘ ሲሆን ድምፃዊ ማሩን ፋይፍ ነው፣ ካርዲ ቢ አጅበዋለች። አብራችሁ ስለቆያችሁ እያመሰገንኩኝ በዚሁ በሳምንቱ ምርጥ አንደኛ ዜማ አሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንበት ደሳለኝ መኮንን ነኝ በእኔ በኩል ቻው 24 hours I need more hours with you You spent the weekend getting even ooh. We spent the late nights making things right between us but now it's all good babe, roll out that would babe, let me close. Girls like you run around with guys like me till sundown. When I come through, I need a girl like you. Yeah, yeah. Girls like you love fun and yeah, me do what I want. When I come through, I need a girl like. 45. Maybe I'm barely alive. Maybe you're taking my shit for the last time. Yeah. Maybe I know that I'm drunk. Maybe I know you're the one. Maybe I'm thinking it's better if you drive. Not too long ago, I was dancing with dollars. Yeah. No, it's really rude if I let you be my mama. Yeah. You don't want a girl like me, I'm too crazy. For every other girl you meet, is too gay. I'm sure them other girls were nice enough. But you need someone to spice it up. So who you gonna call? Comes to my heart, let's get it though. I don't really want a white horse in a carriage. I'm thinking more of white horses and carriage. I And your legs don't work like they used to before, and I can't sweep you off of your feet. Will your mouth still remember the taste of my love? Will your eyes still smile from your cheeks, darling? I will be loving you till we seventy. And, baby, my heart could still fall as hard at 23. And I'm thinking about how people fall in love in mysterious ways. Maybe just the touch of a hand. Gone and my memory fades, and the crowds don't remember my name. When my hands don't play the strings the same way, mm -hmm. I know you will still love me the same. Cause, honey, so soul who could never grow. የማጠቃለያ ዜና አሰማለሁ። ልጆቻችን ወደፊት በምስራቅ አፍሪካ ሶስት ፕሬዝዳንቶች እንደማይኖሯቸው ተስፋ አደርጋለሁ ሲሉ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ ይህን የተናገሩት ከኤርትራና ከሶማሊያ መሪዎች ጋር የባህር ዳር ከተማን በጎበኙበት ወቅት ነው። ሶስቱ መሪዎች ካለፉት ሁለት ወራት ጀምሮ ለቀጠናው የሰሯቸውን ገምግመው በቀጣይም በትብብር እንደሚሰሩ ገልጠዋል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ በጎንደር ከህዝብ ጋር ባደረጉት ስብሰባ ባለፉት ስድስት ወራት ከተከናወኑት አበይት ተግባራት አንዱ ሰራዊቱን እንደገና ማደራጀት ነው ማለታቸው ተዘግቧል። ሰሞኑን ማብራሪያ ዝግጅት እናክልበታለን። ትናንት አርብ ሶማሊያ ዋና ከተማ ሞቃዲሾ በሚገኝ ሆቴል ላይ አልሻባብ ባደረሰው የቦምብ ጥቃት የሞተው ህዝብ ቁጥር ተጎጂዎችን ከተቀበሉ አምስት ሆስፒታሎች በተገኘ መረጃ መሰረት ሀምሳ ሁለት ደረሰ። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19 ና በሃያ አምስት ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ ያስተናገድኳችሁ አሉላ ከበደ ነኝ የፕሮግራሙ አቀናባሪ ንጉሥ ታምሬ ነገ እሁድ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ቅንብሮች ጋር መልሰን እስከምንገናኝ በእኛ በኩል ሰላም ደህና አደሩ